ኤስቢኤስ ሬዲዮ ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ሌላ ወባቂ በጋ በመቃረቡ ባለሥልጣናት ዋናተኞች ጥንቃቄ እንዲያደርጉ ያሳስባሉ። ውሃ ውስጥ ሰጥመው ሕይወታቸው ያለፈ ሰዎች ቁጥር ካለፈው ዓመት ወዲህ በ10 ፐርሰንት አሻቅቧል። አውስትሬልያ በዓለም ዝነኛ የሆኑ የባህር ዳርቻ መዋኛ ቦታዎች አሏት። በተቃራኒውም ሕይወት የሚቀጠፍባቸው ዋነኛ ስፍራዎች ናቸው። የአውስትሬልያ ሮያል ሕይወት አድን ኅብረተሰብ ይፋ ያደረገው አሐዝ እንደሚያመለክተው ከሆነ አውስትሬልያ ውስጥ ባለፉት 12 ወራት 276 ሰዎች ውሃ ውስጥ ሰጥመው ሕይወታቸው አልፏል። ይህም ካለፈው ዓመት በአስር ፐርሰንት ንሯል። የአደጋው ሰለባዎች ከሆኑት ውስጥ መጤዎችና አዲስ ወደ አውስትራሊያ የዘለቁ መሆናቸውን የአውስትሬሊያ ሮያል ህይወታድን ኅብረተሰብ ተጠሪዋ ስቴሲ ፒጂን ሲያመለክቱ፣ ባህር ማዶ የተወለዱ ሰዎችን አስመልክቶ የአስር ዓመት ትንተና አካሂደናል። ትንተናው ያመለከተውም 27 ፐርሰንት ያህሉ በመስጠም ሕይወታቸው ያለፈው ባህር ማዶ የተወለዱ መሆናቸውን ነው ብለዋል። ስቴሲ ለመጤዎቹ ህልፈተ ሕይወት ቁጥር ከፍ ማለት ዋነኛ አስባቦች አደገኛ የሆኑ የባህር ዳርቻ የመዋኛ ስፍራዎች፣ ተሞክሮ አለመኖርና የዋና ችሎታ ዝቅተኛነት እንደሆነ ጠቁመዋል። ውሃ ውስጥ ሰጥሞ ለህልፈተ ሕይወት ለመዳረግ ተጨማሪ ሰበብ ያሉትንም ሲያነሱ አልኮልም እንዲሁ ዋነኛ ሚና እንዳለው እናውቃለን። ያም ሁሉንም አይነት የመደብ ጀርባ ያላቸውን በሙሉ የሚያካትት ነው። አለመታደል ሆኖ አልኮል ውሃ ውስጥ ሰጥሞ ለመሞት ሰበብ የመሆኑ ጉዳይ እምብዛም አይነሳም ብለዋል። ክሊንተን ሮስ በበኩላቸው የመዋኛ አካባቢ ላይ ጥርጣሬ ያለውት ከሆነ በባህር ዳርቻ የመዋኛ ስፍራዎች ያሉትን የሕይወት ታዳጊ ሠራተኞችን ጠይቆ መረዳት መልካም እንደሆነ ያሳስባሉ። አክለውም የመስጠም አደጋ ሲገጥም በፍጥነት የሚከናወን በመሆኑ ጎልማሶች በአንድ ደቂቃ ውስጥ ሕይወታቸውን የሚስቱ በመሆኑ ፈጥኖ የእርዳታ ጥሪ ማድረግ ተገቢ እንደሆነ ልብ ሲያሰኙ በመጀመሪያ ነገር በድንጋጤ አይዋጡ። ስለምን ሲደነግጡ በርካታ ኤነርጂ ይጠቀማሉ፣ ያኔ አእምሮ ኦክሲጅን ያጥረዋል። በአግባቡ ማሰብም ያቅትወታል። ስለሆነም በተቻሎት መጠን በጀርባዋ ተንሳፈው በመቆየት እጆን ወደ ላይ እያውለበለቡ የእርዳታ ጥሪ ማድረግ ነው። ችግር ሲገጥሞት እፍረት ሊሰማዎት አይገባም። ቀደም ብለው የእርዳታ ጥሪ ያሰሙ በማለት ምክረ ሐሳብ ቸውን ያጋራሉ። ሌላው በበርካታ መጤ ማህበረሰባት ዘንድ ተወዳጅነት ያለውና አደገኛም የሆነው የኮረብታ አሳ ጠመዳ ነው። በየአመቱ አለታማ ኮረብታ ላይ ሆነው አሳ የሚያጠምዱ ሰዎች ሕይወታቸውን በሞገድና በማደለጥ ሳቢያ ያጣሉ። ስቴሲ ፒጂን ይህንኑ አደጋ አስመልክተው ሲናገሩ ሰዎች ጀልባ ላይ ሆኖም ሆነ ካለታማ ኮረብታ ላይ ሆነው አሳ ሲያጠምዱ የሕይወት አዳኝ አንሳፋፊ ጃኬት እንዲለብሱ እናበረታታለን፣ ምክረ ሐሳባችንንም እንለግሳለን። ውሃ ውስጥ ገብተን እንሰጥማለን ብለው ባያስቡም ድንገት ሳይታሰብ ለውሃ መዳረግ ይገጥማልና አንሳፋፊ ጃኬት ሕይወትን ሊታደግ ስለሚችል መልበሱ ይበጃል። በማለት ምክረ ሐሳባቸውን ለግሰዋል። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ። Hear more stories in your language by visiting